የኢትዮጵያ ፌዴራላዊ አንድነት መድረክ በሀገሪቱ እየታየ ያለውን ቀውስና ሌሎች ነባር ችግሮች አስመልክቶ አሳስበውኛል ባላቸው ጉዳዩ ዙሪያ በትላንትናው ዕለት ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የጻፈውን ግልጽ ደብዳቤ የተንተራሰ ከድርጅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ጋር የተካሄደ ቃለ ምልልስ ነው። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር፣ ድርጅታችሁ አሳስበውኛል ያላቸውን አምስት ነጥቦችና ሌሎች ጭብጦች ያዘለ ግልጽ ደብዳቤ ነው መድረክ በትላንትና እለት ለጠቅላይ ሚኒስትር ሀይለ ማርያም ደሳለኝ የላከው። በቅድሚያ የግልጽ ደብዳቤውን ዓላማ ባጭሩ ቢያስረዱን። ዓላማው በዚህ አሁን በቅርብ ጊዜ በተከሰተውም ሆነ በሌሎች ነባር ችግሮች ላይ ሁሉ በተደጋጋሚ ይፋ ጋዜጣዊ መግለጫዎችንም እየሰጠን ከገዢው ፓርቲም ሆነ ከጠቅላይ ሚኒስትሩ መንግስት ምንም አይነት ምላሽ የምናገኝበት ሁኔታዎች አልነበሩም። ይህኛው ይህንን የሚያጠቃልን ነው። ሌላው ደግሞ ከዚህ በፊትም በግልጽ ሳይሆን በግልም ለእሳቸው ብቻ የሚደርስም ደብዳቤዎች ደጋግመን ጽፈናል። እንደ ይሄ ሁኔታዎች እስከዚህ ሊደርስ እንደሚችል በመጠቆምም መነጋገር አለብን እኛም መላ አለን በሚል ለዚህም ሁሉ ጆሮ ዳባ ልበስ ነው። ምንም የተሰጠን መልስ የለም። እና የእነዚያ ሁሉ ማጠቃለያ ነው። እንግዲህ በግልጽ ፕሬሱ የሚወቀው ሕዝቡ የሚወቀው ብለን ይህንን አጠቃለን ማቅረባችን ነው። መልካም ፕሮፌሰር በየነ በዚህ በወቅቱ አሳሳቢ የኢትዮጵያ ጉዳዮች ላይ ያተኮረ ግልጽ ደብዳቤያችሁ ለተከሰቱት ችግሮች ሙሉ መሰረታዊ መንስኤ እርስዎ የሚመሩት ፓርቲና መንግስት የህዝቡን እምነትና ይሁንታ በነጻ ምርጫ ያላገኘ እንደመሆኑ ለሚከሰቱ ችግሮች መፍትሄ የመስጠት ብቃት ማጣቱ ነው ሲሉ መድረክ ኢህአዴግን በተቸበት በዚህ ግልጽ ደብዳቤ ቀደም ብዬ በመግቢያው እንደጠቀስኩት ድርጅቱ አሳስበውኛል ያላቸውን አምስት ነጥቦች እንዲሁም መፍትሄ ያላቸውን ሌሎች አምስት ነጥቦች አክሎ ይዘረዝራል። እስኪ ዋና ዋናውን ያስጨብጡ። ያው እንግዲህ ያሳስበውኛል ያልነው በመሰረቱ ኢህአደግ ሁል ጊዜ ከህገ መንግስቱና ከሀገሪቱ ህግጋት ውጭ የሆኑ እርምጃዎች የመውሰዱ ጉዳይ፣ ደግሞም ከሌሎች አማራጭ አለን ከሚሉት ስቴክሆልደርስ ጋር ለመነጋገር ጨርሶ ፈቃደኛ ያለመሆኑ መድረክንም ጨምሮ ማለት ነው ብዙዎችን የፖለቲካ ቡድኖች እያስከፋ እና ተስፋ እያስቆረጠ ወደ ትጥቅ ትግል ይህንን መንግስት በጉልበት ነው ማስወገድ ያለብን ወደ ምለው እንዲሸጋገሩ እየገፋቸው ነው። ይህም ለሀገራችን የመጽሐ እድል የሚበጅ አይደለም። ከእንግዲህ ወዲህ የጦርነትና ንድ የስቪል ግጭቶች ሁኔታ ተፈጥሮ ለዚህ ሀገር የሚበጅ አይሆንም። ወደ መበታተንም ሊያደርስ ይችላል የሚል ስጋት አለን የሚል ነው የመጀመሪያው፣ ያሰመርንበት ከዚያም ቀጥሎ ኢህአዴግ በየጊዜው ህዝቡ በሕገ መንግስቱም በሀገሪቱ ህጎች የተቀመጡትን መብቶች ለማስከበር ወይም ጥፋቶቹን ለመቃወም የሚያደርጋቸውን እንቅስቃሴዎች በሙሉ በሞት ነው የሚቀጣው። ይህም ተጠያቂነት በሌለበት ደረጃ ማለት ነው። ይህ ተደጋግሞ የተከሰተ ነው እና በገንቤላ አይተነዋል። በሌሎች አካባቢዎችም እንደዚሁ ተደጋግሞ የተከሰቱ ናቸው። ለዚህ ተጠያቂነት የለም። ያንን ጥፋት ያደረሰውን የታጠቀ ሰራዊት ኃይል ከአካባቢው ዝም ብሎ ማዞር ነው፣ ወደ ሌላ መውሰድ ነው እና እንደዚህ አይነት ከህግ በላይ ሆኖ ዜጎችን መብት እየገፈፉ እስከ ህይወት ማጥፋት ድረስ የመቅጣቱ እርምጃዎች ተደጋግመዋል። መንግስቱ ህግና ህጋዊነትን አክብሮ ማስተዳደር ያለመቻሉ በእጅጉ አሳስቦናል የምል ነው። ሌላኛውም ደግሞ በየአካባቢው የሚደርሰው የመሬት ቅሚያ በገጠሩም በከተማም ህዝቡን ሳያማክር ህዝቡን ማዕከል ያላረገ ልማት በምል ልማት ማለት መቼም ህዝብን ለመጥቀም ነው። ግን የህዝብን ይሁንታ ያላገኘ ልማት በምል ስም ህዝብ እየተገፋ ነው። ህዝባችን ከሰማንያ አምስት በላይ አርሶ አደር ነው እና የአዲስ አበባውም በቅርቡ የሆነው ሁኔታ የዛው አካል ነው እንደውም ከተሞቹን የዞን የወረዳ ከተሞችን ሁሉ አሳብተው እነዚህን ሁሉ የተስፋፋ መሬቶችን በማዘጋጃ ስር እያደረጉ መሬት በፌዴራል አስተዳደር እንዲሆን የመሬት አስተዳደር ኮርፖሬሽን የሚል አቋቁመናል እስከ ማለት ሁሉ ደርሰዋል እና የአዲስ አበባ እና አሁን በቅርቡ የተደረገው ለሁለተኛ ዙር ሙከራ፣ ከዚህ በፊትም ግጭት አስነስቶ የተተወውን ነገር አሁን ደግሞ በሌላ መልክ ማምጣቱ አሁንም የገበሬውን ይዞታ ተጋፍቶ መሬትን በሙስና እየቸበቸቡ ለመክበር ካልሆነ በስተቀር ሰፊውን ሕዝባችንን እየጠቀመ ያለመሆኑ መሆኑ አሳስቦናል የሚል ነው። መልካም። አሁን ለተፈጠረው በሀገሪቱ ውስጥ ለሚታየው እጅግ የገነነ ቀውስ የሚታይበት ሁኔታ ምንድን ነው መድረክ በአማራጭነት እየጠቆመ ያለው? ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በላካችሁት ደብዳቤስ ምንድን ነው ያመላላከታችሁት? ይህንንም ባጭሩ አዎ፣ መሰረታዊው ችግር የፖለቲካ ምህዳሩ ያለመስተካከሉና የሀገራችን የሀገራችንን የፖለቲካ ዙሪያ መግባባት ያለመቻላችን ነው እና የዚህ ሁሉ ነጸብራቅ ነው የህዝቡ ንዴት ገንፍሎ ወጥቶ አሁን ላይ ያለንበት በጣም አሳዛኝ ለሆነ እልቂት ሁሉ የዳረገው። ስለዚህ የመጀመሪያው መሰረታዊው መቀመጫችን በፖለቲካ ስለ ሀገራችን ሕይወት ላይ መስማማት በሚቻልበት ማለት አካሄዱ ላይ ዲሞክራሲያዊ ምህዳሩ ሰፍቶ ሁሉም የተደራጀ ወገን ብቃት አለኝ የምል ፕሮግራሙን ለህዝብ አቅርቦ ይሁንታ አግኝቶ ብቃት ያለውና የህዝብ የፈቀደው እንዲያስተዳድር ሌላው ድሉን እንዲጠብቅ የምለው ይሄ የሰለጠነ አሰራር እና አካሄድ ትን ውስጥ መገባት መግባት አለባት ሀገራችን። ለዚህ በየቦታው ለሚ የገነፍሉ ችግሮች ያለ መተማመኖች እና በቁጭት ላይ ቁጭት፣ ምሬት ላይ ምሬት እየጨመረ የሚሄደው መሰረታዊ የፖለቲካ አካሄዳችን ላይ ስምምነት ያለመኖር ሆኖ የሚለውን አስምረናል። ከዚያም እንግዲህ በማስከተል ሌሎች ጉዳዮች እያነሳ ናቸው። ህዝብን ሳያማክሩ ለልማት ነው ተብሎ ህዝብን መብት የመጋፋቱ ነገር መቆም አለበት የሚል አስቀምጠናል። ልማቱ ህዝብን ማዕከል ያደረገ መሆን ያለበት ከዚያ በላይ ያለው ልማት ብለው ሰራን የሚሉትን በሙዚየምነት ለማሳየት ነው ወይስ ህዝቡ ተጠቃሚ እንዲሆን ነው የሚል ቅሬታና ሂስ ነው እያቀረብን ያለ ነው። ሌላው አሁን በደረሰው ችግርም ዋናው አድራጊ ፈጣሪው ኢህአዴግ ነው። ይህንን የማስተር ፕላን ነገር እንደገና ቆስቆሶ ያመጣው እሱ ነው። በዚህ ያልተመጣጠነ እንትን ጉልበት ተጠቅሞ ከመቶ አርባ በላይ ዜጎች ህይወት በከንቱ አልፏል። በሺዎች የሚቆጠሩት ታስሮ ነው ያሉት። የፖለቲካ መሪዎች ከእኛ ጋር አብረው የሚንቀሳቀሱት ታስሮ ነው ያሉት። ግማሾቹም በቁም ስር ነው ያሉት። በህገ መንግስቱ አንቀጽ አስራ ሰባት የግለሰብን ነጻነት የነፈገ ከቤት እንዳትወጡ ስትወጡ እንገላለን የሚል ማስፈራራት እስከ ማድረግ ድረስ የደረሰ ህገወጥነት የታየበት ነውና ይሄ ሁሉ ይቁም ነው የምንለው። ህይወታቸው የጠፋው ካሳ ይከፈላቸው ይገባል። ንብረታቸው የወደመውን ካሳ ይከፈላቸው ይገባል። ከህግ አግባብ ውጪ ይህን እርምጃ የወሰኑት ወገኖች ማንም ሆነ ማን ለፍርድ ሊቀርቡ ይገባል የሚሉ ናቸው እና እንግዲህ ሌሎቹም አምስት ነጥቦች ነው ያስቀመጥናቸው። የረሀብንን ጉዳይ አንስተናል። በዚሁ በረሀብ ተጠቁ ወገኖቻችን እርዳታ ይል በአግባቡ እየደረሰ አይደለም፣ እየተነገደ ነው፣ እየተሸጠ ነው። ለዚህ መረጃ አለን። ከዚያም በላይ የፖለቲካ ወገንተኝነት እየተከተሉ ነው እርዳታው የሚሰጠው። መድረክ ያምጣ በየነ ጴጥሮስ ሲያመጣ ትጠቀማላችሁ፣ እርዳታ ታገኛላችሁ የምለውን ከራሴ ስፔሲፊክ ኮንስቲትዌንሲ ይህንን መረጃ ማቅረብ የምችል ነኝ። እነዚህ እነዚህ እንግዲህ ከማስታውሳቸው ናቸው የእንኳሮቹ ይመስሉኛል። የተፈናቀሉ ህዝቦች ዜጎችን ይሄ ወደ ክልላችሁ ይሄዱ ይሄ እናንተ አካባቢ አይደለም እየተባሉ በሕገ መንግስቱ ኢትዮጵያዊ በየትም ክልል ኑሮውን በመስረት መኖር መንቀሳቀስ ይችላል የምለውን አናሳ ብሔሮች ናችሁ ከሌላ ጋር መጣችሁ የሚባለውን ጥቃት ማስቆም ያልቻለ ፈቃድም ለዚህም ፍላጎትም የሌለው መንግስት ነው። ይሄ የዜጎቻችን ሁኔታ በእጅጉ ያሳስበናል። በየአካባቢው አለው አሁን አመያ የሚባል አካባቢ የደረሰው ውድመትና ጥቃት ሌሎች ሌሎችም አካባቢዎች እየደረሱ ሁሉ ጊዜ ዝም ብሎ እየተተረኩ ብቻ የምታልፈው ና ያደግ ይህንን የዜጎች በደል ሞ የሚያይ መፍትሄ ለመስጠት ብቃት ያጣ ነው ና ለዚህ መፍትሄ ስጡ የምል ነው።